የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና። የኢትዮጵያ መንግስት በስራቸው ምክንያት በቁጥጥር ስር ያዋላቸውን ጋዜጠኞች እንዲፈታ ዓለም አቀፉ የጋዜጠኞች መብት ተሟጋች የአፍሪካ ፕሮግራም አስተባባሪ ጥሪ አቀረቡ። የተባበሩት መንግስታት በገንዘብ እጥረት ምክንያት በሶማሊያና በየመን ለመስጠት ያቀደውን የሰብአዊ እርዳታ ግብ መቀነሱን አስታወቀ። የእስራኤል ጦር ሐማስ ታጋቾችን እንዲለቅ ለማስገደድ በጋዛ ሰርጥ ከፍተኛ ወታደራዊ ዘመቻ ከፈተ። የሩሲያው ፕሬዝደንት ቭላዲሚር ፑቲንና የዩክሬን አቻቸው ቮሎዶሚር ዜሌንስኪ ፊት ለፊት ሊገናኙ የሚችሉት ሁለቱ ሀገራት ስምምነት ላይ ከደረሱ በኋላ ብቻ እንደሆነ ክሬምሊን አስታወቀ። ሩሲያ በሰሜናዊ ዩክሬን በምትገኘው ሱሚ የተባለች ግዛት ሲቪል ሰዎች በጫነ አውቶቡስ ላይ ዛሬ ቅዳሜ በድሮን በፈጸመችው ጥቃት ቢያንስ ዘጠኝ ሰዎች ተገለዋል። ዜናው በዝርዝር የኢትዮጵያ መንግስት በስራቸው ምክንያት በቁጥጥር ስር ያዋላቸውን ጋዜጠኞች እንዲፈታ ዓለም አቀፉ የጋዜጠኞች መብቶች ተሟጋች የአፍሪካ ፕሮግራም አስተባባሪ ጥሪ አቀረቡ። የጠቅላይ ሚኒስትር አብይ አህመድ መንግስት ባለስልጣናት የፕሬስ ነፃነትን ለማዳከም ሊያገለግሉ የሚችሉ ህግጋትን እንዲያሻሽሉ ወይም እንዲሽሩ ሙቶኪ ሙሞ አሳስበዋል። ድርጅታቸው የጋዜጠኞች ጥበቃ ኮሚቴ ወይም ሲፒጄ በሚያዝያ ወር ብቻ ሰባት ጋዜጠኞች በኢትዮጵያ ታስረው እንደነበር ትላንት ሐሙስ ይፋ ባደረገው መግለጫ አስታውቋል። ቹ በቁጥጥር ስር የዋሉት በሶማሌ ክልል ዋና ከተማ ጅግጅጋ፣ በሐረርና በአዲስ አበባ ነው። በሚያዚያ ወር በቁጥጥር ስር ውለው ከነበሩት መካከል አብዛኞቹ በዋስትና ተለቀዋል። ሁለቱ ግን አሁንም በእስር ላይ ናቸው። ኢትዮጵያ ከሰሃራ በረሃ በታች ከሚገኙ ሀገራት ከኤርትራ ቀጥሎ ብዙ ጋዜጠኞች የታሰሩባት ሀገር ናት። የኢትዮጵያ መንግስት ለፕሬስ ያለውን ጸበኝነት በግልጽ የሚተቹ ጋዜጠኞችን በማሰር እንዳሳየ የጋዜጠኞች ጥበቃ ኮሚቴ ወይም ሲፒጄ የአፍሪካ ቢሮ ባልደረባ ሙቶኪ ሙሞ ገልጸዋል። በፕሬስ ነፃነት ከጥቂት ዓመታት በፊት ተራማጅ ተደርጎ ይታይ የነበረው የኢትዮጵያ መንግስት ከአራት ዓመታት ገደማ በፊት አሳካ የተባለውን ውጤት በመቀልበስ ሂደት ላይ የሚገኝ እንደሆነም ተችተዋል። የተባበሩት መንግስታት በገንዘብ እጥረት ምክንያት በሶማሊያና በየመን ለመስጠት ያቀደውን የሰብአዊ እርዳታ ግብ መቀነሱን አስታወቀ። ለድርጅቱ ከአባል ሀገራት የሚሰጠው የገንዘብ ድጎማ በኃይል በማሽቆልቆሉ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ስጋት እንደሚጋረጥባቸው አስጠንቅቋል። የተባበሩት መንግስታት ባለፈው ጥር በጦርነት በደቀቀችው የመን ለ10 ነጥብ አምስት ሚሊዮን ሰዎች ሰብአዊ እርዳታ ለማቅረብ ሁለት ነጥብ አራት ቢሊዮን ዶላር የማሰባሰብ ዘመቻ ጀምሮ ነበር። ዘመቻው በዓመቱ የመን እርዳታ ያስፈልጋቸዋል ከተባሉ 19.5 ሚሊዮን ሰዎች በጣም ያነሰ ነው። ይሁንና ለድርጅቱ የተሰጠው ገንዘብ ከሚፈለገው በታች በመሆኑ ዓለም አቀፉ ተቋምና ሰብአዊ እርዳታ አቅራቢ አጋሮቹ ቢያንስ በጣም የተቸገሩ ሰዎችን ለመርዳት እቅዳቸውን ከልሰዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባይ ስቴፋኒ ትሬምብላይ ድርጅቱ በ1.4 ቢሊዮን ዶላር በጀት በየመን 8.8 ሚሊዮን ሰዎችን ለመርዳት ትኩረት እንደሰጠ ትላንት አርብ ይፋ አድርገዋል ይሆናል። እንደ የመን ግጭትና አለመረጋጋት በበረታባት ሶማሊያ የተባበሩት መንግስታት በ1.4 ቢሊዮን ዶላር 4.6 ሚሊዮን ሰዎችን የመርዳት እቅድ ነበረው። ይሁንና በጀቱ ወደ 367 ሚሊዮን ዶላር እርዳታ የሚሰጣቸው ሰዎች ቁጥር በአንጻሩ ወደ 1.3 ሚሊዮን ዝቅ ተደርጎ ተከልሷል። ስቴፋኒ ትሬምብሌ ይህ ማለት በአጠቃላይ የሰብአዊ እርዳታ ፍላጎቶች ቀንሰዋል ማለት አይደለም ሲሉ አጽንኦት ሰጥተዋል። በሰሜናዊ ምስራቅ ናይጄሪያ ቦርኖ ግዛት በዚህ ሳምንት ታጣቂዎች በፈጸሟቸው ጥቃቶች 23 ገበሬዎችና አሳጥማጆች ተገደሉ። በጥቃቱ ከተገደሉት በተጨማሪ ሌሎች በርካቶች ታግተው መወሰዳቸውን የጸጥታ ምንጮችና የአካባቢው ነዋሪዎች ተናግረዋል። ጥቃቱ በግዛቲቱ ማላም ካራንቲ በተባለች ቀበሌ ባለፈው ሐሙስ ጠዋት መድረሱን ከነዋሪዎች መረዳቱን ያመለከተው ሮይተርስ የዜና ምንጭ የናይጄሪያ ጦር ቃል አቀባይ ስለ ጉዳዩ ለቀረበላቸው ጥያቄ መልስ አለመስጠታቸውን ገልጿል። አንድ የአካባቢው ነዋሪ ለዜና ምንጩ በስልክ እንደተናገሩት በዕለቱ ታጣቂዎቹ ወደ መንደሩ ዘልቀው በመግባት ገበሬዎችና አሳጥማጆችን አንድ ቦታ በመሰብሰብ 23ቱን ገለዋል ብለዋል። እንደ ነዋሪዎቹ ከተገደሉት ውስጥ አብዛኞቹ ባቄላ አምራች ገበሬዎች ናቸው። የአካባቢው ነዋሪዎች የሟቾችን አስከሬን ወስደው ለመቅበር ያደረጉት ሙከራ በታጣቂዎቹ በመከልከላቸው እንዳልተሳካላቸው ነው የገለጹት። በአካባቢው የመንግስት የጸጥታ ኃይሎች የታጣቂ ቡድኑ እንቅስቃሴ መግታታቸውን ቢያሳውቁም፣ ባለፈው ሚያዚያ ወር በቦርኖ ግዛት ቦኮ ሃራም ጥቃቱን ዳግም ማጠናከሩን የግዛቲቱ አስተዳዳሪ አስታውቀው ነበር። ይህ ዶይቸ ቬለ ነው። የእስራኤል ጦር ሐማስ ታጋቾችን እንዲለቅ ለማስገደድ በጋዛ ሰርጥ ከፍተኛ ወታደራዊ ዘመቻ መክፈቱን አስታወቀ። እስራኤል አዲስ ዘመቻ የከፈተችው በመቶዎች የሚቆጠሩ ፍልስጤማውያን የተገደሉባቸው ብርቱ ድብደባዎች ለተከታታይ ቀናት ስትፈጽም ቆይታ ነው። ሐማስ በጋዛ የተኩስ አቁም ላይ ለመድረስ ከእስራኤል ጋር አዲስ ዙር ድርድር በቃጣር ዋና ከተማ ዱሃ እንደተጀመረ አረጋግጧል። ጣሂር አልኖኖ የተባሉ የሐማስ ባለስልጣን ሁለቱ ወገኖች ያለ ቅድመ ሁኔታዎች በሁሉም ጉዳ ጉዳዮች ላይ እየተነጋገሩ መሆኑን ለሬውተርስ ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሳምንቱ መጀመሪያ ጋዛን ለሁለት አስርተ ዓመታት ያስተዳደረውን የሐማስ ታጣቂ ቡድን ለማጥፋት ዝተው ነበር። በጋዛ ሰርጥ በሐማስ ላይ የሚፈጽመውን ጥቃት ማጠናከሩንና በታጣቂ ቡድኑ ላይ ከፍተኛ ጫና እያሳደረ እንደሚገኝ የእስራኤል ጦር በኤክስ ባሰፈረው መልእክት አስታውቋል። ጦሩ እንደሚለው ታጋቾች እስኪለቀቁና ሐማስ እስኪፈራርስ ጥቃቱ አይቆምም። በጋዛ ከሚገኙ ታጋቾች መካከል እስራኤል 23ቱ የሚሆኑት በሕይወት አሉ የሚል እምነት አላት። እስራኤል ወታደራዊ ዘመቻዋን የጀመረችው የአሜሪካው ፕሬዝደንት ዶናልድ ትራምፕ ወደ እስራኤል ብቅ ሳይሉ በመካከለኛው ምስራቅ ያደረጉትን ጉብኝት ካጠናቀቁ በኋላ ነው። የትራምፕ ጉብኝት የተኩስ አቁም ላይ የመድረሱን ድል ወይም ወደ ጋዛ ሰብአዊ እርዳታ የመግባቱን ተስፋ ያሳድጋል ተብሎ ተስፋ ተጥሎበት ነበር። ዶናልድ ትራምፕ በጋዛ የተኩስ አቁም እንዲደረስ ጫና እንዲያደርጉ የግብፅ ፕሬዚደንት አብዱልፋታህ አልሲሲ ዛሬ ቅዳሜ ጥሪ አቅርበዋል። በኢራቅ ዋና ከተማ ባግዳድ በተካሄደው የአረብ ሊግ ጉባኤ ላይ ባሰሙን ንግግር አልሲሲ በጋዛ የተኩስ አቁም ላይ ቢደረስ ዶናልድ ትራምፕ አሸማጋይና ስፖንሰር ለሚሆኑበት የፖለቲካ ሂደት መንገድ እንደሚከፍት ገልጸዋል። በዚያው በአረብ ሊግ ጉባኤ ላይ የተገኙት የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ግን እስራኤል በጋዛ የምትፈጽመውን ፍጅት እንድታቆም ጫና ሊደረግ እንደሚገባ ጥሪ አቅርበዋል። ጠቅላይ ሚኒስትሩ የእስራኤልና ሐማስ ጦርነት ሰለባዎች ቁጥር ተቀባይነት የሌለው መሆኑን ጠቅሰው የሰብአዊነትን መርህ እንደሚጥስ ተናግረዋል። በሐማስ የሚመራው የጤና ሚኒስቴር እንዳለው ባለፉት 24 ሰዓታት ውስጥ በእስራኤል ጥቃት በጋዛ ሰርጥ 150 ሰዎች ተገለዋል። እስራኤልና ሐማስ በጥር ወር የደረሱበት የተኩስ አቁም ከፈረሰ ወዲህ 3000 ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። በመስሪያ ቤቱ መረጃ መሰረት በአጠቃላይ በጦርነቱ ከተቀሰቀሰ ጀምሮ የተገደሉ ፍልስጤማውያን ቁጥር ከ53,200 በላይ ደርሷል። በጋዛ እስራኤል የጀመረችው መጠነ ሰፊ ጥቃት እጅግ እንደሚያሳስባት ጀርመን ስጋቷን ገልጻለች። የጀርመን ውጭ ጉዳይ ሚኒስቴር ዛሬ ቅዳሜ ባወጣው መግለጫ የእስራኤል ጥቃት ጀርመናውያንን ጨምሮ በህይወት የሚገኙ ታጋቾችን ለአደጋ እንደሚያጋልጥ አስጠንቅቋል። መጠነ ሰፊ ወታደራዊ ቃት ለጋዛ ሕዝብ የከፋበትን የሰብአዊ ሁኔታ እንደሚያባብስ አስጠንቅቋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን እና የዩክሬን አቻቸው ቮሎዶሚር ዜሌንስኪ ፊት ለፊት ሊገናኙ የሚችሉት ሁለቱ ሀገራት ስምምነት ላይ ከደረሱ በኋላ ብቻ እንደሆነ ክሬምሊን አስታወቀ። የፕሬዝደንት ፑቲን ጽህፈት ቤት አቋሙን ያሳወቀው ሞስኮ እና ኪየቭ ከሶስት ዓመታት በኋላ ለመጀመሪያ ጊዜ በቱርክ ያደረጉት ቀጥተኛ ንግግር ያለ ውጤት ከተበተነ በኋላ ነው። በኢስታንቡል በተደረገው ንግግር የተኩስ አቁም ላይ ከመደረሱ በፊት ዩክሬን ከዶኔትስክ፣ ዛፖሬዥያ፣ ኬርሶን እና ሉሃንስክ ግዛቶች ወታደሮቿን እንድታስወጣ የሩሲያ ተደራዳሪዎች ቅድመ ሁኔታ ማስቀመጣቸውን አንድ ስማቸውን እንዲገለጽ ያልፈለጉ የዩክሬን ባለስልጣን መናገራቸውን ሬውተርስ ዘግቧል። የሩሲያ ተደራዳሪዎች ያቀረቡት ስለተባለው ቅድመ ሁኔታ የተጠየቁት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ንግግሮቹ ከመጋረጃ ጀርባ መካሄድ ስላለባቸው በጉዳዩ ላይ አስተያየት እንደማይሰጡ ተናግረዋል። ንግግሩ ከተደረገ ከአንድ ቀን በኋላ ሩሲያ በሰሜናዊ ዩክሬን በምትገኘው ሱሚ የተባለች ግዛት ሲቪል ሰዎች በጫና አውቶቡስ ላይ በፈጸመችው ጥቃት ቢያንስ ዘጠኝ ሰዎች መገደላቸውን የዩክሬን ባለስልጣናት አስታውቀዋል። በጥቃቱ ሌሎች አምስት ሰዎች ተጎድተዋል። ፕሬዚደንት ቮሎዶሚር ዜሌንስኪ በሱሚ በሩሲያ የድሮን ጥቃት የተገደሉት በሙሉ ሰላማዊ ሰዎች እንደነበሩ አስታውቀዋል። ዜሌንስኪ ያለ ጠንካራ ማዕቀብ በሩሲያ ላይ ጫና ሳይደረግ እውነተኛ ዲፕሎማሲ አይኖርም በማለት የዩክሬን አጋሮች በሩሲያ ላይ ማዕቀብ እንዲጥሉ ጥሪ አድርገዋል። የዩክሬን ዋና ተደራዳሪ የመከላከያ ሚኒስትሩ ሩስቴም ኡሜሮቭ ቀጣዩ እርምጃ የዜሌንስኪና የፑቲን የፊት ለፊት ስብሰባ እንደሆነ ገልጸዋል። ዩክሬን የጠየቀችው የሁለቱ መሪዎች የፊት ለፊት ግንኙነት ይቻላል ብለን እናስባለን ሲሉ የክሬምሊን ቃል አቀባይ ለጋዜጠኞች ተናግረዋል። ይሁንና ፑቲንና ዜሌንስኪ ፊት ለፊት ሊገናኙ የሚችሉት በሁለቱ ወገኖች መካከል በስምምነት መልክ አንዳች ውጤት ሲገኝ ብቻ እንደሚሆን ዛሬ ቅዳሜ የክሬምሊን ቃል አቀባይ አስታውቀዋል። ይህ ዶይቸ ቨለ ነው ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኢትዮጵያ መንግስት በስራቸው ምክንያት በቁጥጥር ስር ያዋላቸውን ጋዜጠኞች እንዲፈታ ዓለም አቀፉ የጋዜጠኞች መብት ተሟጋች የአፍሪካ ፕሮግራም አስተባባሪ ጥሪ አቀረቡ የተባበሩት መንግስታት በገንዘብ እጥረት ምክንያት በሶማሊያና በየመን ለመስጠት ያቀደውን የሰብአዊ እርዳታ ግብ መቀነሱን አስታወቀ የእስራኤል ጦር ሐማስ ታጋቾችን እንዲለቅ ለማስገደድ በጋዛ ሰርጥ ከፍተኛ ወታደራዊ ዘመቻ ከፈተ። የሩሲያው ፕሬዝደንት ቭላድሚር ፑቲን እና የዩክሬን አቻቸው ቮሎዶሚር ዜሌንስኪ ፊት ለፊት ሊገናኙ የሚችሉት ሁለቱ ሀገራት ስምምነት ላይ ከደረሱ በኋላ ብቻ እንደሚሆን ክሬምሊን አስታወቀ። ዜናው በዚሁ አበቃ። ጤና ይስጥልኝ።